ዶክተር ዮናስ ብሩ የቀድሞ የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ እና የኢትዮጵያ ገለልተኛ የምጣኔ ሀብት አማካሪ ምክር ቤት አባል በቅርቡ በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት 16 የሀገር ውስጥ እና ከውጭ ያሉ ኢትዮጵያውያን የምጣኔ ሀብት ተጠባቢዎችን መርጦ የገለልተኛ የምጣኔ ሀብት አማካሪ ምክር ቤት አቋቁመዋል። እርሱ አንዱ ተጠቃሽነትና የዚህ ምክር ቤት እንዲቋቋም ሀሳብ ሀሳቡ እንዴት መነጨ? ከዛ ባሻገርስ ምን አይነት ውጣ ወረዶች ገጥሞታል? መቼ ነበር የተጀመረው? በመጀመሪያ በጣም አመሰግናለሁ ድሉን ስለሰጠኝ። ይሄ የኢኮኖሚ በዳያስፖራ ባሉ እና ሀገር ውስጥ ባሉ የኢኮኖሚ ምሁራን እና በስራ ልምድ በዛ ላይ የተሰማሩን ሰዎች አካቶ ለመንግስት ኢንዲፔንደንት የሆነ ወይም ግላዊ የሆነ ምክር ለማቅረብ የሚል ነገር በተለያየ ቦታ ላይ በመንግስትም አካባቢ ከውጭም ከውስጥም ብዙ ጊዜ የተነሳ ነገር ነበረ። ሆኖም ግን የዛሬ ሁለት አመት ገደማ ላይ በኦገስት በፈረንጆች ማለት ነው በሁለት ሺህ አስራ ስምንት እኔና አንድ ፕሮፌሰር ለማ ወልደሰንበት የሚባል በዓለም ደረጃ እውቅ የሆነ እንግዲህ አለው የሚባሉት ኢትዮጵያኖች ሊቆጠር ቁጥር አንድ ተብሎ የሚጠራው ፕሮፌሰር ለማወልደሰንበት ይባላል። ሁለታችን አንድ ፕሮፖዛል ለመንግስት አቅርበን ነበረ። የእኛ አመለካከት ምንድን ነበር? ኢኮኖሚ አማካሪ በሚባልበት ጊዜ ስርዓት ቁጥር እንዴት ይቀነሳል፣ የኑሮ ውድነትን እንዴት ማስተካከል ይቻላል፣ ከውጭ ጋር ያለን ንግድ እንዴት ማስፋትና ማጠንከር ይቻላል፣ በመሰሉት ላይ ነው ብዙ ጊዜ የሚያተኩረው። ያ ደግሞ የአሁኑን የዛሬውን፣ ምናልባት የዛሬ አመት፣ ሁለት አመት፣ ሶስት አመቱን ጉዳይ ይፈታልን ይሆናል እንጂ የኢትዮጵያን ቋሚ በሆነ መስመር ይሄ ሎንግ ተርም የምንለውን የረጅም ጊዜ የኢኮኖሚ እድገት ለመምራት ብቃት አይሰጥም። ስለሆነም ያ በዛ እንዳለ ሆኖ አስፈላጊው የእለት ተዕለት የኢኮኖሚን ፖሊሲ በሚመለከት አማካሪ ማስፈለጉ እንደተጠበቀ ሆኖ ለእኛ የሚያስፈልገን ለኢትዮጵያ የኢኮኖሚ ራዕይ የሚያወጣ አንድ ግሩፕ ያስፈልጋል። ያም ማለት ለምሳሌ አሁን በሀያ ሀምሳ በትንቲ ፊፍቲ የምትለው በፈረንጆች ነው እንግዲህ እንግዲህ እንግሊዝኛም ስለሆነ የጻፍ ነው ዓመተ ምሕረቱም ምረቱም በዛ ነው። ጠቅስልህ ትንቲ ፊፍቲ ላይ በሀያ ሀምሳ ላይ ኢትዮጵያ የት መድረስ ትችላለች? ከሰላሳ ዓመት በኋላ ምንድን ነው የኢኮኖሚ ራዕያችን መሆን ያለበት? እሱን መጀመሪያ ከቀረጽም በኋላ እዛ ለመድረስ ምንድን ነው የሚያስፈልጉን በተለያየ መንገድ በመንግስት ፖሊሲ ደረጃ፣ በትምህርት ህዝቡን በማዘጋጀት ደረጃ፣ አንዳንድ የሚያስፈልጉ የኢንፍራስትራክቸሮች ወይም ቋሚ የሆኑ የኢኮኖሚ አውታሮች የሚባሉት በሶሻል የሚሆን ኢንስቲቱሽናል የሚሆን ደግሞ ፊዚካል። እነዚህ እንግዲህ አሁንም በእንግሊዝኛ ስለጻፍ ነው፣ ወደዛ እያቀደልኩኝ ነው። ግን ሆኖም በእነዚህ ላይ ምን አይነት ዝግጅት መደረግ ያለበት የሚለውን በዛ ላይ ኖራ ይመውጣት ያለብን ያ ነው ለኢትዮጵያ በጣም የሚያስፈልጋት። ስለዚህ ያንን የሚሰራ አማካሪ ያስፈልጋል። ይህ ከሚል ነው የተነሳ ነው ከመጀመሪያ ደረጃ ከፕላኒንግ ኮሚሽን ከሚባለው ድርጅት ጋር ትንሽ ተለቀያየረን ነበር ሀሳቦች። ከዛም ደግሞ ከሚኒስትር ኦፍ ፋይናንስ ነው ይህን ነገር የሚመለከተው የሚባል ነበር። የእኛ አስተሳሰምን ነበር። እንደዚህ አይነት ሀሳብ ብዙ ሀገር ውስጥ ተሞክረዋል። ብዙ ሀገር ውስጥ የተሞከሩት ደግሞ የዚህ ኢንዲፔንደንት የሆነ የኢኮኖሚ አድቫይዘሪ ማካሪ የሚያስፈልገው በጣም ግላዊ ወይም ኢንዲፔንደንት የሆነ መሆን አለበት። ከዛም አልፎ ደግሞ ማማከር ያለበት ለፕራይም ሚኒስተሩ ወይንም ደግሞ ለሀገሪቷ መሪ ነው የሚሆነው። ብዙ ሀገሮች ውስጥ በሚኒስተሪያል ደረጃ ለገንዘብ ሚኒስተር፣ ለፋይናንስ ሚኒስተር ወይም ለኢኮኖሚና ፕላኒንግ ሚኒስተር ተብለው የሚደረጉበት ሀገሮች ሁሉ አልሰራም። ስለዚህ በዛ ምክንያት በመጀመሪያ ደረጃ ለፕራይም ሚኒስተሩ ኦፊስ እስከሆነ ድረስ ምክሩ የሚሰጠው ተቀባይነት ቢኖረውም ባይኖረውም ተቀባይነት ካለው ጥሩ እድል ይኖረዋል በተግባር ላይ ለማስፈጸም ከሚል በመነሳት በዛ ነበረ እንትን ያደረግነው የምርጫ ሂደት ውስጥ ምን ይመስላል። እነኚህን አስራ ስድስት ሰዎች ከሀገር ቤትም ሆነ ከባህር ማዶ አሰባስቦ ለማምጣት በርካታ የኢኮኖሚ በጠበብቶች አሉ። ኢትዮጵያውያን፣ ሀገር ውስጥም በውጭም፣ አስራ ስድስታችሁን ለመምረጥ የነበረው ሂደት ምን ይመስል ነበር? ኦኬ እንግዲህ እሱ ትንሽ ከበድ ይላል ለመመለስ ግን እኔ እስከምረዳው ድረስ ከአንዳንድም ከፕራይም ሚኒስተሩ ኦፊስ ካሉ ሰዎች ጋር ባደረኩት ንግግር ላይ የተመሰረተ መልስ ነው የምሰጥህ። እኛ ይህንን ነገር ባቀረብንበት ጊዜ ፕሮፖዛሉን ባቀረብንበት ጊዜ ማለት ኦገስት ሰፕቴምበር በሁለት ሺህ አስራ ስምንት ገደማ ላይ ርጥናቸው ሰዎች ነበሩ። ይህንንም የመመረጥ ነው። እኛ በምንድን ነው? በእውቅ ነው። አንዱ አንዱን ያውቃል፣ አንዱ ሌላውን ይጠቁማል። በስራቸው በሚጽፉት በተለያየ መስክ ላይ ብቃትና እውቀት አላቸው ተብሎ የሚገመቱ ሰዎች ላይ ነበር ያተኮል ነው። በዛ ምክንያት የሰበሰብናቸው ስሞች ነበሩ። ይህንንም ስም ደግሞ ለመንግስት አሳልፈንላቸው ነበር፣ ሰጥተናቸው ነበር ማለት ነው። ወደ ዛሬ ስምንት ወር ገደማ ላይ መንግስት እንደገና ደግሞ ማስታወቂያ አውጥቶ ነበር በዚህ አይነት ሀሳብ ስላለ በዛ ላይ ለኮንሲደር እንድትደረጉ ወይንም ደግሞ ላይ ለመሳተፍ እድል የምትፈልጉ ሰዎች ስማችሁን እና ማመልከቻችሁን አቅርቡ የሚል ማስታወቂያ ወጥቶ ነበር። ከመንግስት የምረዳው ወይንም ደግሞ የተነገረኝ ወደ ሁለት መቶ ዘጠና የሚሆኑ አመልካቾች አስገብተው ነበር ማመልከቻ። ከዛ ላይ እኛ ለፕራይም ሚኒስትሩ የላክ ነው አንድ ስልሳ ሰዎች ነበር እንግዲህ ነው ሁለት መቶ ዘጠና ስልሳ ወደ ሶስት መቶ አምሳ የሚሆን ሊስት ነበራቸው ማለት ነው። ከዛ ውስጥ አይ ቲንክ ከአስራ ስድስቱ ውስጥ ባልሳሳት ወደ አስር ገደማ የሚሆኑት እኛ ሊስት ላይ የነበሩ ናቸው። እንግዲህ አፕላይ ማርኮ ሊሆን ይችላል። ግን የአመራረጡ ሁኔታ አንደኛ እንደዚህ በኖሚኔሽን እኛ እንዳደረግነው አይነትም አለበት። መንግስትም ደግሞ አፕሊኬሽን ልከው ለዛ ነው ሳቢያ ውስጥ እንዲገቡ ልስማቸውና አስፈላጊውን ማመልከቻ የላኩትንም ሰዎች ያጠቃሉ። አስራ ስድስት መርጠዋል። እና ከዛኛም ከላክነው ሊስት ውስጥ በርካታ ስሞች ከዛ ውስጥ እንዳለው አውቃለሁኝ። ምናልባትም ወደ አስር የሚጠጋው እዛ ሊስት ላይ የነበሩ ሰዎች ናቸው ማለት በተለይም በምርጫ ውስጥ አስራ ስድስታችሁም በገለልተኛ መካርነት የተመረጣችሁት ኢትዮጵያውያን ናችሁ። በባህር ማዶና በሀገር ውስጥ ነዋሪ የሆኑ የዛ ፋይዳው ምንድን ነው? ለምሳሌ በምጣኔ ሀብት ተጠባቢ ሆነው ኢትዮጵያውያን ብቻ ማድረጉ ከዛም ባሻገር የባህር ማዶና የሀገር ውስጥን ሰዎች አንድ ላይ እንዲሰሩ ማድረጉ የሚያስገኘው ጠቀሜታ ምንድን ነው? ሁለቱም አሁን ያነሳቸው መሰረታዊ ጥያቄዎች ናቸው። ሁለቱም ደግሞ መካተትም አለባቸው። በመጀመሪያ ለምን ኢትዮጵያኖች የሚለው ጥያቄ እኛም ብዙ ተነጋግረንበት ነበር ይሄንን ፕሮፖዛል ስንፈት። ኢትዮጵያን እንግዲህ ስንል ያው ከውጭ ያሉ የአሜሪካን ዜግነትም የወሰዱ ወይም ሌላ ሀገር ኤሮፕም ካሉ የኤሮፕ ዜግነትን የወሰዱትንም ኢትዮጵያን ወይም ኢትዮጵያን ዳያስፖራ ከሚለው ጋር አብረን ያያዝ ናቸው። ለምንድን ነው በዛ ላይ ማተኮር ያስፈለገው የተባለ እንደሆነ ላቲን አሜሪካ በሳውዝ አሜሪካ የሚሆን በደቡብ አሜሪካ የሚሆን ኤዥያ እንግዲህ ጥሩ እድገት አሳዩ። ከታዳጊ ሀገርነት ወደ ብልጽግና ላይ ከደረሱ የሚባሉ ብዙዎቹ ሀገሮች የኢኮኖሚክ ፕላናቸውን ያወጡት በዜጎቻቸው ነው። በእርግጥ የኢኮኖሚ እውቀት ያስፈልጋል። የትምህርት ደረጃ የኢኮኖሚ እውቀት ያስፈልጋል። ከዛ የበለጠ ደግሞ የሀገሩን ባህል የሀገሩን ስብህና የህዝቡን ህዝብና የህዝቡን አመለካከት ካልቸር፣ እሱን ደግሞ እያ እውቀት ደግሞ በጣም ክሪቲካል ነው፣ በጣም አስፈላጊ ነው። ኢትዮጵያኖች የራሳቸውን እድል የራሳቸውን ዴስትኒ ወይንም ደግሞ ነው ይሄ የፊውቸር እንትናችንን መቀየስ ያለብን ራሳችንን በማንኛውም መስፈርት። ውጭም ያሉት ኢትዮጵያኖች ሆኑ ውስጥም ያሉት አሁን እዛ ውስጥ ያሉት ብዙዎቹ እኔ በመምህርነት ሰርች አላውቅም፣ ግን መምህርነት የሚሰሩት ግማሽ ዲስቲንግዊስት ፕሮፌሰሮች ናቸው። በአሜሪካ ደረጃ እንግዲህ በአሜሪካንም ደረጃ መታያቸው፣ በኢትዮጵያም ደረጃ መታያቸው አሉ የሚባሉ እውቅና ያላቸው ናቸው። ስለዚህ የግድ ወይንም ደግሞ ከውጭ የማምጣት ግዴታ ላይ ያለንበት ሁኔታ አይደለም። በቂ የሆነ እውቀት አለ፣ በኢትዮጵያ ውስጥ ውስጥም አገር ውስጥም ካሉ አገር ውጭም ካሉ የእኛ ችግሩ ምን ነበር? እንዴት አድርገን ነው እነዚህን ሰዎች ሰብስበን አንድ ጠረጴዛ ላይ አንጥተን በአንድ አጀንዳ ዙሪያ አካበን በዛ ላይ አብረው እንዲሰሩ እና ለሀገራቸው የኢኮኖሚ ራዕይ መፍጠር ይችሉ የሚል ያ ፕላትፎርም ያ መድረክ አለመኖሩ ነው። ይሄ ዋናው በጣም አስፈላጊ ነው። የቻይናዎችን የተመለከት እንደው ሳውት ኮሪያን የተመለከት እንደሆነ እነ ቬትናምን የተመለከት እነዚህ ሁሉ ሀገሮች እድገታቸውን መስመር የቀየሱት ሀገራቸው ውስጥ ባሉ እና ከሀገራቸው ውስጥ ውጭ ባሉ በነሱ ዜጎች ላይ በተመሰረተ የእውቀት ወይም ኖሌጅ ቤዝ በምትለው ነው። ያ ነው እንግዲህ በመጀመሪያ ደረጃ ኢትዮጵያ የሚለው ላይ ያስተኮረን ሆኖም ግን እጻፍ ነው ፕሮፖዛልም ላይ ወደፊትም እንግዲህ ተግባር ላይ ይውላል ብዬ የምመኘውም ወይም የማስበው ምንድን ነው? በአንዳንድ ኤሪያዎች ላይ ጥልቀት ያላቸው የውጭ ሰዎች በአፍሪካ ላይ፣ በላቲን አሜሪካ ላይ፣ በኤዥያ ላይ የሰሩ ምሁራን፣ ኖቤል ፕራይስ አሸናፊዎች የመሳሰሉ ኢኮኖሚስቶች ደግሞ ማካተት የሚያስፈልገን ጊዜ ይኖራል። ለምሳሌ ኮንፈረንሶች፣ እኛ ይሄ የኢትዮጵያ ራዕይ የሚለውን ከነደፍን ወይም ኢትዮጵያ ወዴት ለ በሀያ ሀምሳ በሀያ አርባ ወይም በሀያ ስልሳ የምንለውን በምንልበት ጊዜ እንደነዛ አይነት ሰዎችን ደግሞ አንጥቶ እኛ ያወጣነውን የውጭዎቹ ደግሞ እንዴት ያዩታል? ምንስ አይነት አስተዋጽኦ ሊኖራቸው ይችላል በሚል እነሱን የማምጣትም አስፈላጊነት አለው። እኛ ፕሮፖዛሉን ስንጽፍ ምንድን ያደረግ ነው ኮር የምንል ወይም ዋናው ሴል አይነት የምትለው ከአስራ ሁለት እስከ አስራ ስድስት ነበር ያልነው ያስፈልጋል። ከዛ ውጭ እንደገና ደግሞ በአግሪካልቸር በኢንዱስትሪያላይዜሽን፣ ዲጂታል ቴክኖሎጂ፣ በፖሊሲ እንደገና ደግሞ በውጭ ንግድ በመሳሰሉት አንድ ስምንት መስኮችን አውጥተን በዚህ ላይ ደግሞ በእያንዳንዱ የውጭ አማካሪ የምንላቸው ከውጭ አሉ። ኢትዮጵያ ነጭ አሁን በአግሪካልቸር ላይ ያለን እንደሆነ የተመረጠው አስራ ስድስት ሰው ውስጥ ሁለት ወይንም ሶስት ሊሆን ይችላል። ከውጭም እንደገና ደግሞ ሌሎችን አንጥተን እንዴት ነው እነሱን ደግሞ የምናማክረው? በኢንዱስትሪያላይዜሽን ላይ እኛ አሁን ካለነው ውስጥ ምናልባት አንድ ወይንም ሁለት በኢንዱስትሪያላይዜሽን ላይ እየሰሩ ይኖራሉ። ከዛ ውጭ ደግሞ ነው አስር አስራ አምስት የሚሆኑ በዚህ ነገር ላይ እየሰሩ እውቅና ያላቸው በጣም የተከበሩ ኢኮኖሚስቶች አሉ በየቦታው። እነሱም ደግሞ እንዴት አድርገን ነው ከእነሱ ውስጥ ጋራ እነሱን የምናሳትፈው የሚለው ሁሉ ሰፋ ያለ መሆን አለበት። በዛው መሰረት የኢንተርናሽናል ኢንስቲትዩሽን ኮላቦሬሽን በሚልም የውጭ ኢንስቲትዩሽኖችንም ጭምር አንዳንድ ኢንስቲትዩሽኖች አሉ። አሁን ለምሳሌ በየዩኒቨርሲቲው በተለይ የአሜሪካ ዩሮፕም፣ አሉ አውስትሬሊያም ይኖራሉ ብዬ ገምታለሁኝ። የአፍሪካን ሴንተር ያላቸው ዩኒቨርሲቲዎች አሉ ብዙ በአፍሪካ ላይ ጥናት የሚያደርጉ እነሱንስ እንዴት ነው ደግሞ ከእነሱ ጋር የሚለው ሁሉ ሰፋ ያለ የእውቀት ቤዝ መፍጠር እስከተፈለገ ድረስ ሰፋ ያለ ነው የሚሆነው ማለት ነው። ያው በመሰረቱ በኢትዮጵያኖች የተገነባ ቢሆንም የውጭዎቹንም ኃይሎች በማማከር እና የነሱንም አስተዋጽኦ ወይም ኢንፑት መጠየቅ ይኖራል። ስለዚህ ሁለቱንም ያካትታል ለማለት ነው። ሌላው በኢትዮጵያ ውስጥ የሚነሳው ነገር የዚህም የምክር ቤቱም አንዱ አስተዋጽኦም በእውቀትና በፖሊሲ መካከል ያሉ ክፍተቶችን መሸፈንም ጭምር ነው። በተለይ በእናንተ በኩል ምክረ ሀሳቦች ወጥተው ተጨምቀው ጠቅላይ ሚኒስትሩ ይቀርባሉ የሚያውቁት ሁልጊዜ የሚቀርቡ ምክረ ሀሳቦች አንዳንዴ ተቀባይነት ይኖራቸዋል፣ አንዳንዴ ከአቅም ካለመመጣጠንም ወይም ደግሞ በቢሮክራሲው ዘንድ ተፈጻሚነቱ አቅም ከማጣት የተነሳ ወይም ባለፈው የአንድ ናይጄሪያ ፕሬዚደንት ሲናገሩ እንደነበሩት የኢኮኖሚ አማካሪዎች የነግሩኝ የነበሩትን ነገሮች እኔ እረዳው ስላልነበረ ብዙዎቹን አልቀበላቸውም ነበር፣ ጥርጣሬ ነበረኝ የሚል ሀሳብ ሰጥተዋል። ጥሩ የሆኑ ምክር ሀሳቦች ቢቀርቡም አንድም በፖለቲካ አመራሮች ዘንድ በቂ ግንዛቤ ካለማግኘት፣ ሁለተኛ ደግሞ በአፈጻጸም ላይ ወደ ፖሊሲ ተቀይሮ ግብር ላይ የመዋሉ ላይ ደግሞ ያለው ቢሮክራሲ እውቀት ማነስ ወይም ከልምድ ማነስ አኳያ ግብ ላይ እንዲደርስ ለማ ማድረግ እነዛንስ፣ በምን መልኩ ነው ማጠንከር የሚቻለው? በዛስ ላይ የእናንተ አስተዋጽኦ ምን ሊሆን ይችላል? በእርግጡ የአንድ ሀገር የኢኮኖሚ እድገት በምትልበት ጊዜ ከካፒታል ይሄ ወይም ፊዚካል ካፒታል ከምትለው ከገንዘብ ከመንገድ፣ ከድልድይ፣ ከምንም የበለጠ ደግሞ የሰው እውቀት፣ የሰው ኃይል፣ ፖሊሲ የማውጣትና ፖሊሲን በተግባር ላይ የማዋል የሚባሉት እነዚህ ናቸው። እንግዲህ ሶፍት ኢንስቲትዩሽንስ ወይም ኢንስቲትዩሽናል ካፒታል የሚባሉት ያ ማነቆ ሊሆን እንደሚችል በተገንዝበን ነበረ። ይህንን ፕሮፖዛልም ስንጽፍ ድም ስምንት ግሩፖች ፕሮፖዝ አድርገን ነበረ ስልህ አንደኛው ፐብሊክ ፖሊሲ ፎርሜሽን እና ኢምፕሊመንቴሽን የሚል ግሩፕ ነበረ። በዚህም ላይ በጣም ሰፊ ብዙ ልምድ ያላቸው ኢትዮጵያኖች አሉ። አሁን ለምሳሌ ሃርቫርድ ውስጥ ካሉት ፕሮፌሰሮች ውስጥ በዚህ ፊልድ ላይ አንድ ኢትዮጵያዊት ሴት አለች። በየአለሙ ለኤሮፓያን መንግስታት ለጃፓን መንግስታት ሁሉ በዚህ በፖሊሲ ደረጃ ላይ እና እንዴት ተደርጎ ነው የመንግስትን ፖሊሲ ማጠንከር የሚቻለው በሚል ኤሪያ ላይ ብዙ ኢትዮጵያኖች አሉ፣ በዛም ፊልድ ላይ የተሰማሩ እና እሱን መፍታት እስካልቻል ድረስ መጀመሪያ ደረጃ ከውጭ ማለት ኢንዲፔንደንት ከሆነ ሀይል የሚመጣን ነገር የመቀበል ወይንም ደግሞ ላለመቀበል ያለ ቴንደንሲ ያለ አንዳንድ ሀገሮች ላይ የታየ ኢትዮጵያ ላይ ይታያል አይታየም፣ እንግዲህ የምንሞክረ ነው፣ ገና የምናየው ነው። ግን አንዳንድ ጊዜ የቢሮክራሲው የራሱ ካልቸር ስላለው የየሀገሩ ቢሮክራሲ ከውጭ መጥቶ ኖ ነው ይሄ ነው መሰራት ያለበት በሚባልበት ጊዜ ሬዚስት የማድረግ ወይንም ደግሞ በቀላሉ ያለመቀበል ዝንባሌዎች አሉ። አንዳንድ ቦታ ላይ የነሱስ ጫና ምንድን ነው? በእንደዚህ አይነት ፕላን ላይ ፍላጎትም ደግሞ እያለ የአቅም ጥረት የሚኖርበት ሁኔታ አለ። እስካሁን ድረስ በተለይ በአፍሪካ ላይ ያለው አንዱ ትልቁ ችግር ምንድን ነው? አፍሪካኖች የፖሊሲ ካፓሲቲ ወይንም ደግሞ ብቃት ስለሌላቸው ለእድገት የሚፈጠርላቸው የኢኮኖሚ ፖሊሲ ያንን መመጠን አለበት ከሚል ስለሚነሳ ከመጀመሪያውም ለአፍሪካ የማደጊያ ፕላን ወይንም ደግሞ ፖሊሲ በሚያቀርቡልን ጊዜ አፍሪካኖቹን የሚመጥን ይባላል እና ትንሽ ፖሊሲ ነው የሚሰጠን። ኢኮኖሚያችንን ማንነታችንን ሊቀይር የሚችል አይነት ራዕይ አይደለም የሚወጣልን። እንዲሁም ከአሁን በፊት ባለፈው ሳምንት አንድ አርቲክል ጽፌ ነበር። ቲንክ ሚድ ቱ ሌት ናይንቲስ ሊሆን ይችላል። ወርልድ ባንክ አንድ የሃርቨርድ ፕሮፌሰር ቀጥሮው ማነው ኮንሰልታንት አድርገው እንዴት አድርገን ነው ለአፍሪካና ለአንዳንድ ሀገሮች ጥሩ ፖሊሲ ማውጣት የምንችለው። እስካሁን የተሞከረው ሁሉ በጣም አስቸጋሪ ነው፣ ሊሰራ አልቻለም ሲባል እንዲያመጣችው ሀሳብ ምን ነበር ጉድ ኢናፍ ጋቨርናንስ የሚል ፖሊሲ ዘመጣች። ጉድ ነፍ ጋቨርናንስ ያለች ምንድን ነው? እናንተ እኮ እነዚህ ሀገሮች ከሚችሉት በላይ ነው የምትሰጧቸው ፖሊሲ፣ መጥኑላቸው፣ በአቅማቸው ስጧቸው እና አይነት ፍልስፍና ስላለ የሚሰጠን ፖሊሲ ሀገራችንንም ለማሳደግ ለመለወጥ የሚሰጠን ፖሊሲ በእነሱ አቅም ይመጠንላቸው ከሚል ነው። የኛ ግን አስተሳሰብ ምንድን ነው ነው ከእንደዛ አይደለም መሆን ያለበት አፍሪካ ወይንም ኢትዮጵያ ምንድ ነው የሚያስፈልጋት የሚለውን ፖሊሲ ካወጣን በኋላ ያንን ፖሊሲ በተግባር ላይ ለማዋል ያሉት ችግሮች ምንድን ናቸው ብለን እነዛን ችግሮች እንፍታ። ያ ራሱን የቻለ የእድገት ቻሌንጅ ሆነው እንዴት እንደሚሻሻል መፈለግ ነው እንጂ ከመጀመሪያውኑ ደረጃ ቁጥብ ቁጥብ እያለ የሚሰጠን እነሱ ችን ነው የሚችሉት እያለ የሚሰጠውን ፖሊሲ ነው እስካሁን ድረስ እንዳናድግ ያደረገን ከሚል ነው። ስለዚህ ጥያቄ ለመመለስ የብቃትም ችግር ሊኖር ይችላል። በቢሮክራሲ ደረጃ ከብቃትም ይልቅ እኔ እንዳየሁት፣ አሁን በብዛት ብቃት ያላቸው ሰዎች አሉ። ግን የካልቸር ሁኔታ አለ። የዚህ የካልቸር ምንድን ነው ኃይሌ ሯጩ ይቻላል ብሎ ያመጣው ነገር ይሄ ነገር ይቻላል እንደ የሚል የዚህ የካልቸርም ሁኔታ አለ። ሳይኮሎጂካል ፍሬምወርክ ማለት ነው። ያ የሚቀየርበት መንገድ የካልቸራል ኮንስትሬንት ሲኖር ማለት ነው። የብቃት ኮንስትሬንት ሲኖር ደግሞ ያ እንዴት ነው የሚፈታው የሚለው ለዛ ነው። ቅድም የኢኮኖሚ ራዕዩን ካወጣ በኋላ እዛ ለመድረስ ምንድነው የሚያስፈልገን በምትልበት ጊዜ ትምህርት፣ ዩኒቨርሲቲዎች ምን ማስተማር አለባቸው? ደግሞ አሁን እዚህ ሀገር ለምሳሌ አሜሪካ፣ አውስትሬሊያም ይኖራል ብዙ ትልልቅ ዩኒቨርሲቲዎች ኤግዜኪቲቭ ፕሮግራም የሚሉት አለ። በሚድ እና ሃይ ሌቭል ያሉትን ቢሮክራቶች የሚያሰለጥኑበት ለፖሊሲ ሃርቫርድ ትልቅ ፕሮግራም አላቸው። ኮሎምቢያ ዩኒቨርሲቲ ትልቅ ፕሮግራም አላቸው። እና እንደዛም አይነት ፕሮግራሞች ሁሉ የሚካተቱበት ሁኔታ ሊኖር ይችላል፣ ቢሮክራሲውን ለማጠንከር ማለት ነው እና ሁለገብ የሆነ ሰፋ ያለ ኮምፕሬንሲቭ የሆነ የዲቨሎፕመንት ፕላን ለማውጣት ያለብን ከሚለው ነው የምንነሳው። አንዱ ከዛ ውስጥ የቢሮክራሲውንም የፖሊሲ ሜከሩንም ፖሊሲ የማውጣትም ፖሊሲን በተግባር ላይ የመዋልን ሁኔታና አስተሳሰብ ያካተተ መሆን አለበት። ለኢኮኖሚክ እድገት ወይም ለመጣኔ ሀብት እድገት አንዱ በመንግስት እና በግል ባለሀብቶች መካከል ያለውንም ማዋደድ ጭምር አንዱ ለእድገት አማራጭ እና ፈጣንም እድገት የሚያስመዘግብ ተደርጎ ይቆጠራል። በእርግጥ ቅድም ካሏቸው የኢንስቲትዩሽኖቹን የማቆምና የማጠንከር አልፎ በግል ባለሀብቶችስ ዘንድ ላይ በተለይ ደግሞ በዚህ የዓለም አቀፍ ባለሀብቶች እንደዚሁ ከውጭ ያሉ ወደዛ አገር ውስጥም ያሉ ባለሀብቶች ያንንም በኤፍዲ አገር ውስጥ ባሉ ሰዎች ሀብት እድገት እንዲገኝ ለማድረግስ፣ በዛ ላይ ከመንግስትና በግል ባለሀብቶች መካከል ስራዎች ተሳልጠው እንዲሰሩ ለማድረግ በእናንተ በኩል የሚኖሩ የፖሊሲ ውጥኖች በምን ግምት ውስጥ ነው ገብተው ያሉት? ጥያቄ። ይሄን አንዱ መሰረታዊ የሆነ ኢሹ ብለን ያነሳነው ነገር ነው ፕሮፖዛላችን ላይ ምክንያቱም በመጀመሪያ ስለ አንድ ሀገር እድገት በምናነሳበት ጊዜ ገበሬዎችን ማህበር እንደዚህ የትልልቅ ኢንዱስትሪ ያላቸው ትንንሽ ኢንዱስትሪ ትንንሽ ከሱቅ ጀምረህ የመሳሰሉት የንግድ ቦታ ቤቶች ያሏቸውን በመጀመሪያ መሰማት ያለባቸው እነሱ ናቸው። ምንድን ነው የሚያጋጥመው ችግር የእነሱን ኤክስፔሪየንስ ከመነሳት ነው እንግዲህ አንዱ። ለሀገሪቷ ወደፊት በምትቀይስበት ጊዜ ነው ያሉትን ችግሮች መፍታት አንዱ ትልቁ መስመር ነው። እና በዛም መሰረት አሁን በእንደዚህ አይነት ዲቨሎፕ በሆኑት ሀገሮች እዚህም፣ ዩሮፕም፣ ኤዥያም ውስጥ በምትገባበት ጊዜ በመንግስትና በዚህ በነጋዴው ወይንም ደግሞ ባለሀብቱ በኢንዱስትሪያሊስቱ መካከል ብቻ ሳይሆን መንግስት ቢዝነስ እና ዩኒቨርሲቲ ሶስቱን አንድ መድረክ ላይ ማምጣት አለብን። አንድ ጠረጴዛ ላይ ማስቀመጥ አለብን። ምክንያቱም እንደ እነ አሜሪካን እና የአውሮፓን ሀገሮች ውስጥ አሁን ብዙዎቹ ትልልቅ ቢዝነሶች የሚነሱት ከዩኒቨርሲቲ ሀሳብ ነው። ብዙ ዩኒቨርሲቲዎች አሉ። አሁን ለምሳሌ በተለይ እነዚህ ሃይቴክ ውስጥ የዩኒቨርሲቲ መምህራን የነበሩ ሶስት፣ አራት፣ አምስት፣ ስድስት ሆነው የጀመሩትን ጥናት አንድ ቦታ ለማድረስ ከዛ ወጥተው ቢዝነስ ጀምረው በሁለት ዓመት በሶስት ዓመት ነው ከስድስት ሆኖ ጀምሮ ሁለት ሺ ሶስት ሺ አምስት ሺ አስር ሺ የሚገቡበት አይነት ሁኔታ አለ። በዚህ እሹ ላይ ህንዶች ብዙ ሰርተዋል። ኮሪያኖች እዛ ላይ የተመሰረተ ነው። ቻይናዎች በዛ ላይ የተመሰረተ ነው። የዩኒቨርሲቲውን፣ የቢዝነስ ኮሚኒቲውን፣ የፖሊሲ ሜከሩን አብረህ ማምጣት መቻል አለብህ። እነዚህ እርስ በራሳቸው መቀላለብ የሚችሉ ናቸው። ክሮስ ፈርታላይዝ መደራረግ የሚችሉ ናቸው። መንግስትም ከእነዚህ ኢንዱስትሪያል ታወር የምትላቸው ወይንም ደግሞ ንግድ ላይ የተሰማሩት የእነሱን መስማት መቻል አለበት። ፕላኑንም ደግሞ ለእነሱ ማወቅ አለበት። ለሚቀጥለው አስር አመት ለሚቀጥለው ሀያ አመት በዚህ ደረጃ ላይ ነው፣ በዚህ አቅጣጫ ላይ ነው መሄድ የምንችለው። እናንተ ምን ሮል መጫወት ትችላላችሁ? ከውጭ ባለሀብቶች ከመምጣታቸው በፊት እናንተ ቀድማችሁ ማወቃችሁ ይሄ ያስፈላጊ ነው ምን አይነት ዝግጅት ማድረግ ሊኖርባቸው እንደሚችል ዩኒቨርሲቲዎቹም ደግሞ እንግዲህ የእውቀት ምንጮች ስለሆኑ እስካሁን ድረስ ዝም ብሎ ከኢንዱስትሪው ከቢዝነሱ ከመንግስት ጋር አብረው ስላልተጣምሩ ትምህርቶች ብዙ ጊዜ ዝም ብሎ ቴዎሪቲካል የሆነ ነው እንጂ በተግባር ላይ የሚውል ነገር ላይ ሲ አስተዋጽኦ ሲያደርጉ አታያቸውም። እና እነዚህን ሶስቱን አብሮ ማምጣቱ በጣም ትልቅ አስፈላጊ ነው። ያን ከስካልተደረገ ድረስ ደግሞ ሌሎቹ ሀገሮች የደረሱበት ቦታ ላይ መድረስ አንችልም። በእርግጥ ሲጀመር በትንሽ ነው የሚጀመረው። አሁን ድረስ በሪሰርች ላይ ያልተሰማራ ዩኒቨርሲቲ፣ በማስተማር ብቻ ላይ የተሰማራ ዩኒቨርሲቲ፣ በቢዝነስ ኢንኩቤሽን በሚለው ላይ ስለ ቢዝነስ ብዙ በማያስብ ዩኒቨርሲቲ በማግስቱ አንድ ቦታ ላይ ያደርሰኛል አትልም። ግን ሁሉ ነገር ከመጀመሪያ እርምጃ ነው የሚጀምረው ሁሉ ነገር ከመጀመሪያ በትንሹ ነው የሚጀመረው እና አሁን ካሉበት ጀምሮ እንዴት ነው እነሱንስ ማስፋፋት የምንችለው፣ ከቢሮክራሲው እና ከቢዝነሱ ጋር እንዴት ነው አብሮ መጣመር የሚችሉት የሚለው ሁሉ ይሄ ለእኛ መነሻችን መሆን አለበት ብዬ ነው። እንግዲህ ይሄ እንዳልኩ አስራ ስድስታችን ገና አልተገናኘንም ከመንግስት ጋር አብሮ ተቀምጦ እርስ እርሳችን ተቀምጠን አብረን ወዴት ነው የምንሄደው፣ ምንድነው የሚሰራው የሚለውን ገና አልተነጋገርንበትም። ሆኖም ግን እነዚህ የማነሳልህ ነገሮች መሰረታዊ የሆኑ ነገሮች ናቸው እና ይሄ ግሩፑ አብሮ በሚገናኝበት ጊዜ በነዚህ መሰረታዊ በሆኑ ነገሮች ላይ ስምምነት ፈጥሮ ሌሎችም እንደዚሁ አስፈላጊ ነገሮችን አካቶ ስራ ከመጀመሩ በፊት እንደነዚህ አይነቶቹን ላይ መሰረት መጣል አለበት። በየጊዜውም ደግሞ አንድ አመት ተኩልም ይወስድ ሁለት አመት ይሄንን ጥናት አጥንቶ ሙሉ ለሙሉ ለመንግስት ከማቅረቡ በፊት በጣም በየጊዜው በየወሩ ይሁን፣ በየሁለት ወሩ ይሁን ከእንደነዚህ አይነት የቢዝነስ ኮሚኒቲዎች በእንደዚህ አይነት በዩኒቨርሲቲ ኮሚኒቲዎች ጋራ የሚኖረው ቅርብ የሆነ ግንኙነት ለሚመሰርተው የኢኮኖሚክ ራይ የሚሆን ለሚቀደውም መንገድ በጣም አስፈላጊ ነው ብዬ ነው የማምነው። ደም ሲል ከዚህ በፊትም በዚሁ በምጣኔ ሀብት ዙሪያ ባደረግናቸው ውይይቶች ላይ ይህንኑ የዚህ የምክር ቤቱን መቋቋም አስመልክቶ ያደረጋችሁትን ጥረት እንደዚሁ ተናግረንበታል። አሁን ፍሬው አፍርቶ የመጀመሪያው ደረጃ ላይ ነው ያለው። በእርግጥ ምክር ቤቱ አባላቶችን ተሰይመዋል እንዳሉት በአንድ ላይ ተገናኝቶ ስራ የመጀመሩ ሂደት ተከታይ ቢሆንም፣ ባለፈውም ሆነ ዛሬው ውይይታችን ላይ ያነሱት ነገሮች፣ በተደጋጋሚ የምጣኔ ሀብት ራዕይ የሚል ቃል ደጋግመዋል። ኢትዮጵያ የሚያስፈልጋት የመጣኔ ሀብት ራዕይ ወይም ኢኮኖሚክ ራዕይ ምንድን ነው? እንዴትስ ነው የሚገለጠው በእርሶ እይታ? እንግዲህ እሱ ከተሰበሰብን በኋላ በመጀመሪያ ደረጃ የት ነው ያለነው? በኢኮኖሚ ደረጃ ጥንካሬያችን ምን ላይ ነው? ድክመታችን ምን ላይ ነው ያለው? ምን አይነት ጎል ነው የሚያስፈልገን የሚለው እሱ እንግዲህ ከጥናት በኋላ የሚመጣ ነገር ነው ነው። እኛ አስራ ስድስት የምንልህ የተቋቋመው ብቻ ሳይሆን ከመንግስት ባለስልጣናትም ጋር ተማክሮ ከውጭም ሊቃን ጋራ አድርጎ ኢትዮጵያም ውስጥ ካሉት ቢዝነሶች ከውጭም ደግሞ ኢትዮጵያ አይነት ሀገር ውስጥ ሊገቡ ይችላሉ የሚባሉት ቢዝነሶች ጋር ሁሉ ሰፋ ያለ ጥናት ስለሚደረግበት ይሄ ነው ማለት በአሁኑ ጊዜ ትንሽ ይከብደኛል ሆኖም ግን አሁን እንደ ምሳሌ ለመስጠት ያህል ሳውዝ ኮሪያ የደቡብ ኮሪያ በናይንቲን ፊፍቲስ በሺ ዘጠኝ መቶ ሀምሳዎቹ እና ኤርሊ ሺ ዘጠኝ መቶ ስልሳ ከጦርነቱ በኋላ አንዱ የራሳችን ራዕይ የሚሉት በራሳቸው ህዝብ የተዘጋጀ ፕላን አውጥተው ነበረ። የዛን ጊዜ ደግሞ አሜሪካኖቹ ሳውዝ ኮሪያ ወይንም ደቡብ ኮሪያን መደገፍ በጣም የጂኦ ፖለቲክስ ኢንትረስታቸው ስለነበር እነሱም ደግሞ ከወልድ ባንክ ጋር ሆነው በደቡብ ኮሪያ የሚያስፈልጋት እንደዚህ አይነት የኢኮኖሚ ፕላን ነው ብለው ይዘውላቸው ሄዱ። በዛን ጊዜ ኮሪያኖቹ የነበራቸው ፕላን ምን ነበረ? ትልልቅ ካምፓኒዎችን የመስራት በጣም ትልቅ ራእይ ነበራቸው። አሜሪካኖቹና ወርልድ ባንክ ይዘውላቸው ይሄዱስ ደግሞ የፕላን ምንድን ነበረ? አሻንጉሊት መስራት፣ ክፋፊል ቴሌቪዥን መስራት፣ ልብስ ቲሸርት ምናምን መስራት። በዛ ደረጃ ላይ ነው አሁን የእናንተ ያላችሁበት ለዛ ነው ብቃታችሁ እና ለዛ ይሄ ነው እንግዲህ የእናንተ የኢኮኖሚ ፖሊሲያችሁ መሆን ያለበት ብለው ወይስ ወሰዱላቸው። አሜሪካኖቹ ደግሞ በቢሊየንስ በአመት ወደ ሰባት ቢሊየን ብር ነበር የሚሰጧቸው በዛን ጊዜ። እንግዲህ በአሁኑ ጊዜ ያ ሰባት ቢሊየን ብር በጣም ትልቅ ብዙ ነው የሚሆነው በአመት ነው እንግዲህ ከአሜሪካን ብቻ። እና ይሄንን ከረጋችሁ እንሰጣቸዋለን አሏቸው። ኮሪያኖች ያሉት ምንድን ነው የእኛ ፕላን ከእናንተ ከምትሰጡን በጣም በጣም በጣም የሰፋ በጣም ትልቅ ነው። ከዛች አንነቃነቅም። ይህን ደግሞ የራሳችን ዜጎች የራሳችን ምሁራን አገር ቤትም ያሉት አገር ውጭም ያሉት የሰራ ነው ስለሆነ የእኛን ኢኮኖሚ የእኛን ራዕይ እንድትረዱን ነው እንጂ የምንፈልገው እናንተ በዚህ ነው ብቃታችሁ በምትሉት አንፈልግም በሚል ነው። እንደዛ በማድረጋቸው እንግዲህ አሁን የደረሱበትን ቦታ አይተናል። ሌላም ምሳሌ ለመስጠት በናይንቲን ኤይቲ በሺህ ዘጠኝ መቶ ሰማንያ አካባቢ ህንዶች የእኛ ራዕይ የዓለምን የሶፍትዌር ኢንዱስትሪ ያንን ሞኖፖላይዝ ማድረግ ነው ያንን መያዝ ነው በዓለም ደረጃ በሚል በሺህ ዘጠኝ መቶ ሰማኒያ ገደማ ላይ ነው የጀመሩት። ሚድ ኤይቲስ ያ ነበር የእነሱ ራዕይ፣ ያ ነበር የእነሱ ፕላን። ብዙ ኤክስፐርቶች ይስቁባቸው ነበረ። እነሱ ግን የመንግስት ፖሊሲያቸውንም በዛ አቅጣጫ ቀይሰው ዩኒቨርሲቲያቸውንም ትሬን የሚያደርጓቸውን ተማሪዎች በብዛት በማቴማቲክስ እና በኮምፒውተር ሳይንስ በሶፍትዌር ኢንጂነሪንግ ላይ አድርገው አሁን ያሉበትን እናያለን። ሴምቲንግ ቻይናዎች እነዚህ በሺህ ዘጠኝ መቶ ሰማኒ ዓመተ ምረት እነ ቻይና እነ ህንድ የነበራቸው ጂዲፒ ፐር ካፒታ ከኢትዮጵያ አይበልጥም ነበረ። በብዛት ይሄ ሊሆን የቻለው በራሳቸው ሀገር ሰዎች ከሰላሳ አመት በኋላ እዚህ ነው የምንደርሰው ብለው ያንን ራእይ ይዘው እዛ ለማድረስ ምንድን ነው የሚያስፈልገን የሚለውን ደግሞ መሰረታዊ የሆነ ነገሮች ገንብተው ነው እዚህ የደረሱት። ስለዚህ ለእኛም እንደዛ ነው ማድረግ ያለብን ከሚል ነው የእኛ ፕሮፖዛል የነበረው። እንግዲህ ያ ራእይ ምንድን ነው የሚሆነው የሚለው አማካሪ የተባለው ግሩፕም ከመንግስት ጋርም ሆኖ የአገር ቤት ያለችበትን ሁኔታ ገምግሞ ጋዴዎቹንም፣ ገበሬዎችንም ያለውን ሁኔታ ሁሉ በአንድ ላይ አድርጎ እንግዲህ አሁን ካለንበት እንደዚህ የምናስበው ነገር መድረስ እንችላለን ብሎ ያንን መንደፍ የሚቻለው ከዛ በኋላ ነው። ዶክተር ዮናስ ብሩ፣ የቀድሞ የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ እና የኢትዮጵያ ገለልተኛ የምጣኔ ሀብት አማካሪ ምክር ቤት አባል፣ ስለ ቃለ ምልልሱ እናመሰግናለን። እሺ፣ በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።